You're with SBS Radio. Here we eat magic. magic. ክቡራትና ክቡራን የኤስቢኤስ ሬዲዮ የአማርኛው ፕሮግራም አድማጮቻችን ዛሬ በኢትዮጵያ ወቅታዊ ሁኔታና በአክቲቪዝሙ አስተዋጽኦ ጉዳይ ላይ የተለያዩ አክቲቪስቶችን አወያያለሁኝ። ደመቀ ከበደ ነኝ። ተወያዮቻችን ስዩም ተሾመ የቀድሞ የአምቦ ዩኒቨርሲቲ መምህርና ታስሮ የተፈታ ከለውጡ በፊት ማለቴ ነው። አሁን የኢትዮ ቲንክ ታንክና ኢትዮ ዊኪሊክስ የሚባሉ የመረጃ አጋላጭ ድረገጾች መስራች እና የሙሉ ጊዜ አክቲቪስት ነው። እንደዚሁም መስከረም አበራ መምህርት ነች፣ አክቲቪስትም ነች። በፍቃዱ ሀይሉ ወይም በፍቃዱ ዘ ሀይሉ የዞን ዘጠኝ መስራች አባል እንደዚሁም ደግሞ ከለውጡ በፊት እንደ ስዩም ተሾመ ሁሉ ታስሮ የነበረ የተለያዩ ዓለም አቀፍ ሽልማቶችን በንቁ ተሳትፎ ያገኘ አክቲቪስት ነው። ሌላኛው ሶማሌ ክልል ጅጅጋ ዩኒቨርሲቲ የህግ ትምህርት ቤት መምህር ነው፣ ሙክታር ኡስማን አደም ወይም ሙክታሮቪች ይባላል። እነዚህ አራቱ እንግዶቻችን በቀጥታ ከኔ ጋራ ውይይት ያደርጋሉ። እንድትከታተሉን ጋብዛለው። የመነሻ ጥያቄን ልጀምርና ኢትዮጵያ እንግዲህ በአሁኑ ወቅት የብሔርንም ሃይማኖትንም ሌሎች ምክንያቶችን መነሻ እያደረጉ በንብረት ምክንያት በህይወት ላይ ጉዳት እየደረሰ ነው። የትራንስፖርት መስተጓጎል እያጋጠመ ነው። ህብረተሰቡ ከዛ ከዚህ ለመንቀሳቀስ ተቸግሯል። በተለይ ደግሞ በተወሰኑ አካባቢዎች ማለታችን ነው ሁሉም ቦታዎች እንኳን ባይሆን የዚህ ሁሉ ነገር መነሻው ምንድን ነው ትላላችሁ? ስዩም ከአንተ ልጀምር። እዚህ ሀገር አጠቃላይ የፖለቲካ ስርአቱም ሆነ የፓርቲ የገዢ ፓርቲ አደረጃጀትን ብትመለከተው አንደኛ የህወሓትን የበላይነት ለማስከበር ታስቦ የተሰራ ነው። ከዛም አልፎ ደግሞ ከህወሓትን የበላይነት ከማስቀጠል አልፎ የህወሓት የበላይነት ስልጣኑ ማስከበር የምችለው ወይም ደግሞ ስልጣኑ ሲለቅ ከሀላፊነት ተገፍቶ ሲወገድ የሀገሪቱ አንድነት እንዲናጋ ታስቦ ታቅዶ የተሰራበት ስራ ነው። በመላየት በመከፋፈል ላይ ተመሰረተ አባት የነበረው እና ያ ስርዓት ሲወድቅ በዋናነት ገዢ ፓርቲ እንዲፈርስ ገዢ ፓርቲ ሲፈርስ ሀገሪቱ እንደተፈርስ ታስቦ የተዋቀረ ነው እና ያንን ነገር ለማስተካከል የመጀመሪያ ህወሓት ተገፍቶ ከስልጣን እንዲወገድ ተደርጓል። አሁን የገዢ ፓርቲን አንድ ማዋሃድ ቀጣይ የለውጡ አካል ነው። ያንን ሂደት ለማደናቀፍ በተለያየ ቦታ የስልጣን ጥማት ያላቸው ያንን ለውጥ ማደናቀስ የሚፈልጉ ወገኖች የተለያየ እንቅስቃሴ እያደረጉ ነው። እርግጥ ነው በመጠን በብዛት ትንሽ ናቸው። ሆኖም ግን የሚያደርጉትን የሚያውቁ የህዝብን ሰላምና ነት በማወክ ብቻ አላማቸውን ማሳካት የሚፈልጉ ናቸው ያን ማድረግ ደግሞ فطبعًا كله على، في <applause> الامسات التسرا لو طن ما الدنيا كف ترى هي يردوني على، بزعم تمساله በፍቃዱ ምን ትላለህ? የአንተ ሀሳብስ ምንድን ነው? ሀገሪቱ ተወደደም ተጠላም ለውጥ ላይ ነች። የተለያዩ ሰዎች የተለያየ ዴፊኒሽን አላቸው። ዞሮ ዞሮ ግን ለውጥ ላይ መሆኑን ለውጥ ላይ የሆንን መሆኑን ለውጡ አዎንታዊ ነው አሉታዊ ነው የሚለው ላይ ካልሆነ በስተቀር ምንም እንትን የለም። የሀይል ሚዛኑ ቦታ ለውጧል፣ ወይም ፓወርሺፍት አለ። ስለዚህ ስታተስኮ ነባሩ ሁኔታ እየፈረሰ ሌላ ሁኔታ ሊገነባ ነው። በዛ መካከል ደግሞ የበፊቱ ስታተስኮ የሚመቻቸው መጪው ይመቸናል ብለው የሚያስቡ ሰዎች መካከል የሚፈጠር ግጭት ፍትጊያ አለ፣ የፓወር ሽኩቻ አለ። እነዚህ እነዚህ ነገሮች የፈጠሩት ዥንብርና አለመረጋጋት ኢንከስተዲ ነው ህዝቡ ማለት ይቻላል። ብዙ የፖለቲካ አክተሮች ስላሉ በዛ ለመደራደሪያ እንዲሆናቸው ሲባል ፖለቲከኞቹ ሊቀኑ የተለያየ ሰው ለተለያየ ግብ ሞቢላይዝ በማድረግ ወይም በማነቃነቅ እርስ በርስ ግጭቶች፣ እንዲህ እንዲህ አይነት ነገሮች እንዲፈጠሩ እያደረጉ ነው። ስለዚህ አሁን ያለንበት ሁኔታ ቀውሱም ይሁን የምናየው ነገር በሙሉ አለመረጋጋቱ፣ ሞቶቹ እና ብዙ ነገር አስፈሪው ሁኔታ የተፈጠረው በለውጡ ምክንያት ነው። ባጭሩ ሙክታር፣ አንተስ ምን ይታያል? የኔ መልከታ አሁን ላለንበት ሁኔታ እየበቃ ነው ለውጡን የያዙ ሰዎች በኃላፊነት እና በህግ ማስከበር መልኩ እርስ በርስ እየተመካከሩና የብልም እያሳተፉ በህግ በላይነት ላይ የተመሰረተ ሽግግርን አለመምረጣቸው ይመስለኛል። ወይም መዘናጋት እየነበረ ይመስለኛል። ሁላችንም ለውጡ አስደስቶን ነበረ። ያ ለውጥ ደግሞ መሰረት እንዲይዝ በሀላፊነት ለውጥ ነው የተረከቡ አካላት እርስ በርስ ባላቸውን ግንኙነት ባር ናቸው። እንደ ፓርቲ እርስ በርስ ባላቸው ግንኙነትም እንደገና ህዝቡን የማሳተፍ እንደገና መጀመሪያ መሆን የነበረበት የህግ ማስከበር ነበረ። ሁሉ ነገር ተፈታ፣ በአንዴ ነፃነቱ መጣ። እንደገና ከውጭ የገቡ አካላትም ወዲያው መጡ። ከነሱ ጋር ደግሞ የተደረገ ድርድርም የለም። ሽግግሩን እንዴት እንምራው የሚል የጋራ የሆነ መድረክም አልተፈጠረም። ፖለቲከኞችም ሁሉም በየራሱ ነው መሄደው እንጂ ሀገርን ያማከለ ህዝብን ያማከለ እና በጣም የተጠና መንገድ አልተመረጠም። ሁሉ ሰው ደስ አለው። ኢፎሪያ ነበር ትልቅ የሆነ ደስታ ነበረ። ከዛ በኋላ ደግሞ ወደ ፖለቲካ ሲመጣ ደግሞ ወደ ኢኮኖሚ ጉዳይ ሲመጣ፣ ወደ ሽግግር ሲመጣ ችግሮች እየተፈጠሩ መጡ ማለት ነው። ስለዚህ እኔ አንደኛ የኢትዮጵያ ህዝብ የተረከበውን የሽግግር መድረክ ራሱ ለመጠበቅ በየዘርፉ ማለት በሲቪክ ማህበርም ሆነ በሙያ ማህበርም ሆነ ከቀበሌ ጀምሮ እየተወያየ ይሄ ለውጥን እንዴት እናስቀጥላለን የሚለው አጠቃላይ የሆነ የሚያስተባብረውም አካል ላይ ታየው ክፍተት አለ። በጣም የተደራጁ ሲቪክ ማህበራትም አልነበሩም። ያ እስኪደራጀ ደግሞ አትሊስት ለውጡ የያዘው አካል በጣም በኃላፊነት በተሞላው መልኩ ከብሽት ፖለቲካ፣ ከእርስ በርስ ከሚደረገ የመካሰስ ፖለቲካ ተወጥቶ በኃላፊነት ላይ ተመሰረተ ሀገርን የመምራት እንቅስቃሴ ውስጥ ቶሎ ልንገባ አልቻለም። ያ ደግሞ አንዳንድ ግለሰቦችን ተክለሰብና የመገንባት ነገሮች መጡ። አንዳንድ ጊዜ በለውጡ ውስጥ የተካሄደው ነገር ምንድን ነው? ስርዓቱን ለመጣል በተደረገው ሂደት ውስጥ አንዳንድ የተፈጠሩ ነገሮች ቢሮክራሲውን እና የቢሮክራሲ ተቋማት እንዲዳከሙ ሆኗል። ለምሳሌ የፖሊስ ተቋማት፣ የፕሪዝን ተቋማት እንደገና ፍርድ ቤት ያሉ ተቋማት እና እነዚህ እነዚህ የጸጥታ ኃይል ያለው እንደዚህ እንደዚህ ተቋማት በተለይ በኦሮሚያ ውስጥ በኩል ትንሽ የመዳከም ሁኔታ ነው የሚፈጠረው። በዛ ሁኔታ ውስጥ ደግሞ ሕግ የሚያስከበር ሁኔታው እየላላ መጣ። ያንን ቶሎ የማጠናከር ስራ ተሰርቶ ወዲያው ወደ ሕጋዊ እና ወዲያው ይሄ ከመንጋ እንቅስቃሴዎች ወደ ሕጋዊ ና ስርዓት ባለው መንገድ ቶሎ መግባት መቻል ነበረብን። ያንን አለማድረጋችን አይ ቲንክ አሁን ዋጋ እያስከፈለን ያለው ሁሉም ሰው በራሱን ነፃነቱን የሚያውጅበት እና ከህግ በላይ የሆነበት ሁኔታ ነው ያለው። በእንደዚህ አይነት ሁኔታ ውስጥ ወደ አናርኪ ነው የተገባው፣ ወደ መንግስት የለሽንም የተገባው። ይሄ ደግሞ ለሀገሪቱም አስፈሪ ነው። ስለዚህ አሁን መደረግ ያለበት የተሰራውን ስህተት ወደኋላ ተመልክተው አሁን ኃላፊነት በተሞላው መልኩ ወደ ስርዓት የማስገባት እንቅስቃሴ፣ የህግ በላይነት የሚከበርበት እንቅስቃሴ ተመልሰን መምጣት መቻል ያለብን ይመስለኛል። ይሄ ነው ይሄ አጠቃላይ ግምገማ። መስከረም መነሻ ምክንያቱ ምንድን ነው ላንቺ? ምክንያቱ እኔ የሚመስለኝ የገዥው ፓርቲ የነበረው ያው ኢህአዴግ ማለት ነው ከብሔር ፖለቲካ ወደ ውህደት ፖለቲካ እየሄደ ነው ያለው እና እሱ የብሔር ፖለቲካ ደግሞ በመንግስት ደረጃ አገሪቱን በሚመራው አካል ደረጃ አለመያዙ ወይም በዛ አለመቀጠሉ፣ መንግስት አካል ውስጥ ሳይሆኑ በተቃዋሚ ዶራ ሆነው በሚዲያም በምንም አካባቢ ያሉ የብሔር ፖለቲካው የሚፈልጉ ሰዎች ያን ነገር አልፈለጉትም። ለምን ቢባል በፊት የብሔር ፖለቲካኛ ጋር በጣም ያበበው ስልጣን ላይ ያለው አካል አድቮኬት ስለሚያደርገው ነበረ እና ያ ራሱ የጀመረው አካል ደግሞ የብሔር ፖለቲካ ቁሞ አሁን ወደ ውህደት እና ወደ ሲቪክ ፖለቲካ የመግባት አዝማሚያ ሲያሳይ፣ እነዚህ ያው በተለያየ ነገር ባይስማሙም ከመንግስት ጋር ሆን ተያዲጋ ማለት ነው ባይስማሙም በዚህ በዘር ፖለቲካው በብሔር ፖለቲካው ላይ ግን ኮንሳይድ የሚያደርጉ አካላት አሉ እና እነሱ አካላት ያ ነገር አልፈለጉትም። ስለዚህ በጣም አሁን ረብሻ አሁን የውደቱ ነገር የሚካሄድ ነው። በዚህ እስከዚህ ሰሞኑን ባለው ጊዜ እሱ ነበር አየሩ ላይ ፖለቲካ አየሩ ላይ ያለው እና ያን ነገር የፈለጉት አልመሰለኝም። እና ረብሻ መፍጠር እንደዚህ አይነት ነገሮች ታያለህ። ምቾት ያለ መሰማት ነገር አላቸው እና ከእነሱ የሚነሳ ይመስለኛል። እኔ አሁን ከዩኒቨርሲቲዎች የምናየው መጋደል፣ በቤተ ክርስቲያን መቃጠል፣ እንደዚህ አይነት ነገሮችን ኢንስቲጌት የሚያደርጉት እነዚህ የብሔር ፖለቲከኞች ናቸው። የተለያየ አውትሌት ተጠቅመው፣ ሚዲያዎችን ምንም ተጠቅመው እንደዚህ አይነት ነገር ያደርጋሉ እና ምናልባት ይሄ ነገራቸው ውህደቱን ሊያስቀር ይችላል ግን ወደፊት ተዋህዶ የሚመጣው ኢህአዲግ ኢትዮጵያ እንዳትመቸው የማድረግ ነገር ይመስለኛል። ጅማሬ ይመስለኛል። እንደዚህ ነው የምንረዳው። አክቲቪዝሙ አሁን አገሪቱ ለምትገኝበት ወቅታዊ ሁኔታ ምን አስተዋጽኦ አድርጓል ትላላችሁ? ችግሩን በማባባስ የሚሆን በማብረድ ረገድ። መስከረም አንቺ ትጀምሪ። አክቲቪዝሙ አሁን ዶሚነንትሊ ሊ ነው በአጠቃላይ ማለት ሳይሆን ግን ዶሚነንት ሊሆን በአመዛኙ አክቲቪስቶች ልበል በብዛት የብሔር አክቲቪስቶች ናቸው እንደሚታወቅ ጎልተው የወጡት ወይም ማለት ነው ተጽዕኖ ፈጣሪዎቹ የብሔር አክቲቪስቶች ናቸው። እነሱ ደግሞ እንቅስቃሴያቸውን ከኢትዮጵያ መኖር ጋር ከማህበረሰቡ ማለት ከራሳቸው ከወጡበት ዘውግ ውጭ ያለው ማህበረሰቡ ሆነ የራሳቸውም ዘውግ ይሁን ያ ኢምፓክቱ የሚያደርጉት ነገር ምንግዴነት ይበዛዋል። እኔ ሳ እንትን አይሉም ኃላፊነት የሚሰማው አይደለም አንዳንዴ የሚሰማህን ነገር እንዳለ ክሩድ በሆነ ሁኔታ ማውጣት የሚፈጥረው መጥፎ ነገር አለ እና የፈለጉትን ነገር ግን ሲቪል በሆነ ሁኔታ መግለጽ አልቻሉም። ለምን ሲባል ደም ፍላት አለው። ያው እንደምታውቀው የብሄር ፖለቲካ ደም ፍላት አለው። ከነ ስሜቱ ነው ሲገለጽ ነው መልካም የሚሆነው ይመስለኛል፣ ሚኒንግ የሚሰጠው ስለዚህ ስሜት ድሪቭን ነው ብዙ ጊዜ። ስሜት ከሌለው ምክንያታዊ ነው ማለት ነው። ያ ምክንያታዊ ነገር ደግሞ እንደዚህ ግር አድርጎ ለማስወጣት አይመችም። እንደገና ይሄ የምክንያታዊነት ነገር ደግሞ ከብሄር ፖለቲካ ጋር በብዛት አብሮ አይሄድም። የብሄር ፖለቲካ እርጅ ነው። ዝም ብሎ ምኞትህን ማውራት ነው። ፊዚብል ነው ወይ መሬት ላይ ወጥቶ ሌላው እንዴት ያየዋል፣ የምናገረው ነገር ቀጥታ ሄዶ በሚሰሙኝ ሰዎች ዘንድ ምን ያመጣል የሚለውን ነገር አያስቡትም። አሁን በብዛት እነዚህ አክቲቪስቶቹ በእድሜም በትምህርት ደረጃን በምንም ከተከታዮቻቸው የተሻሉ ናቸው። ኢምፓክቱን ማለት ነው፣ ኢምፕሊኬት የሚያደርገውን ነገር አስቦ አይደለም የሚያወሩት። ያ አስቦ አለማውራትም የታጋይነት ፓርት ተደርጎ ነው የሚታየው በብሄር ፖለቲካው ዘንድ እና አሁን ሁለት አይነት አክቲቪስት ነው ያለው። በጣም ዶሚነንት የሆነ አሁን እንዳልኩት የብሄር አክቲቪስቱ ነው። ኢትዮጵያ ብሄርተኝነት ይዞ የሚሄደው አክቲቪስት ደግሞ ያው በብዛት ቮላታይልም አይደለም፣ ቫይብራንትም ቮካል አይደለም። ድምፁ በደንብ አይሰማም። ምክንያቱም ተከታዩ የኢትዮጵያ ብሄርተኝነት አክቲቪስቶች ተከታዮቻቸው ምክንያታዊ ላቸው፣ ብዙ ጊዜ በምክንያት የሚመረምረው ምናምን ትንሽ ነቃ ያለው አካል ነው እና እሱ ደግሞ ዝም ብሎ እንደፈለክ ስታወራ እንደውም ክሬዲብሊቲ እየቀነሰ ነው ሄደው አስበህ ስታወራ ኮዝ ኤንድ ኢፌክቱን ረጋ ለዘብ ብለ ስታወራ ነው የተሻለ አርጎ የሚወስደው። እና ራሳቸው አክቲቪስቶቹም ተከታዮቻቸውም እንደዚህ ሪስፕሮካል የሆነ ነገር ነው ያላቸው። ሪስፕሮካል ስል የብሄር ፖለቲከኞቹ፣ የብሄር አክቲቪስቶቹ በጣም ዝነኛም የሆኑት በተከታዮቻቸው ዘንድ ተቀባይነት የሚያገኙት ደም ፍላት ባወሩ ቁጥር ነው። ብዙ ጊዜ በደም ፍላት በንዴት እርጅ የሚያደርግ ነገር ሲያወሩ ተቀባይነታቸው ይጨምራል። በዚህ በኢትዮጵያ ብሄርተኝነቱ ደግሞ ትንሽ ምክንያት ያስፈልጋል። አንዳንድ ተጨባጭ ሁኔታዎችም ለተከታዮች ማቅረብ አለብን። ሞር ኦር ለስ ኢትዮጵያ ብሄርተኝነት አክቲቪስቶችን የሚከተለው ትንሽ የማገናዘብ ሪዝኒንግ ምናምን ያለው ነው ብዬ ነው የምንረዳው። እና በዚህ ምክንያት አሁን በአጠቃላይ ስናየው የብሄር ፖለቲከኞቹ የብሄር አክቲቪስቶቹ ማለት ነው በጣም ቮካል ሆነው ወጥተዋል። እነሱ ደግሞ በባህሪው የብሄር ፖለቲካ ምራሱ ምንድን ነው፣ ሶስት አራት ስቴፕ ሄዶ የሚመጣውን ነገር የማሰብ ነገር የለም። ዝም ብለ መናገር ብቻ ነው። በጣም ትናገራለህ። ቢያንስ ግማሹን አገኛለሁ ከተናገርኩት ውስጥ አሰራርቼ ለምሳሌ አሁን ብታይ እኛ በፈለጋችሁት ነው እኛን አታክሉንም የሚል ሰው ትሰማለህ። በምርጫ በሉ፣ በፍጥጫ በሉ፣ በምን በሉ እኛን አታክሉንም እኛን አትችሉንም። እንደዚህ አይነት በጣም አሳሳቢ ነገር ነው። በግሌ በጣም ነው የሚያሳስበኝ እና አክቲቪዝሙ በጣም መፍታውሱ ያለበት ነገር ይመስለኛል። ስዩም ቀጥል። አንተ መጀመሪያ ደረጃ ላለፉት ሰባት ዓመታት በስልጣን ላይ የነበረ የፖለቲካ ቡድን የህወሓት የበላይነት ነው። የአንድ ወገን የበላይነት ነው። የአንድ ወገን ተጠቃሚነት ነው። ያንን ለማስወገድ ስትል በጋራ በትብብር ስታገል ትችላለህ። ምክንያቱም ያን የአንድ ወገን የበላይነት ያለውን ስርዓት በማስወገድ ረገድ ሁሉም ተባባሪ ሊሆን እንደሚችል መገመት ይቻላል። ምክንያቱም የአንድ ወገን የበላይነት ነው እና ያንን ወገን ለማስወገድ ትሰራለህ። ለማስወገድ የምትሰራው ግን አንደኛ ያንን ወገን በማስወገድ የራስን የበላይነት ለመረካ በዛ ቦታ ራስን ለመተካት አስበን ሊሆን ይችላል። ሁለተኛ ደግሞ ያንን የአንድ ወገን የበላይነት በማስወገድ በኩልነት ላይ የተመሰረተ ስርዓት ለመገንባት አላማ አድርገን ሊሆን ይችላል። ሆኖ ግን የጋራ ጠላት ጋራ መታገል የምትታገል ጠላት አለህና በዛ ላይ የተመሰረተ ትብብር አድርገን የፖለቲካ ማቀንጋ ስራ ስሰራ ነበረ። ህዝብ ህዝባዊ ንቅናቄ ስራ ነበረ። የተለያዩ ሰዎችን ስንሰራ ነበረ። በዚህ አይነት ሲሰራ የነበረው ስራ ከህወሀት ለውጥ በኋላ መሰረታዊ ሽፍት ነው መሰረታዊ ለውጥ ነው የመጣው። ለሁለት ተከፈለው። አንደኛ ባለፈው የነበረው ያ ወገን የበላይነት ስርዓት መቀጠል የለበትም፣ ያንን በእኩልነት መርህ ላይ፣ በፍትህ ላይ የተመሰረተ ስርዓት መገንባት አለበት የሚሉ ወገኖች አሉ። ለኛ ወገን ደግሞ ነው ህወሀትን አስወግደን አሁን የኛ ጊዜ ነው የኛ ስራ ነው በህወሀት ቦታ የራሳችንን የበላይነት በላይነት ማስቀጠል አለብን የሚሉ ወገኖች አሉና በእነዚህ በሁለቱ ወገን ነው እንግዲህ አሁን ጋር ግብ ግብ የተፈጠረው። ለውጡን ማስቀጠል የሚፈልጉ ወገኖች ምንድን ነው ያን ህወሀት የበላይነት ጠርፉ በማስወገድ የሁላችንን መፍት የተከበረበት እኩልነትም ላይ የተመሰረተ ስርዓትን ገባ የሚል አለ። በሌላኛው ወገን ደግሞ ህወሀትን አስወግደን የራሳችንን የበላይነት ማስቀጠል አለብን ብለው የተፊኪነትና የታኝነትና ሊኖራቸው የሚሰሩ ወገኖች አሉ። እነዛ ወገኖች ለምሳሌ ጀዋር መሐመድ ያሉትን ብትመለከት ትላንት አብሮ ሲታገሯቸው ከነበሩት ህወሀቶች ጋር ታክቲካሊ የሆነ ስትራቲጂክ የሆነ የአቋም ልዩነት የለንም ብለው በይፋ እስከ መግለጽ የደረሱበት ሁኔታ ነው። እና ትላንት ሲታገሉ የነበሩት ህወሀትን ለመተካት ካልሆነ በስተቀር ህወሓት ሲከተል የነበረው አካሄድ ትክክል ነው ብሎ ማለት ነው። ያ ማለት ደግሞ ላለፉት ሀ ሰባት ዓመታት ሲደረግ የነበረው ትክክል እንደሆነ በቀጣዩ ወደፊት ደግሞ ያ እነሱ ሲያደርጉት የነበሩትን ለማስቀጠል እንቅስቃሴ እያደረጉ እንዳሉ ነው። እነዚያ ወገኖች አምና የአጨቋሽ ስራ ሲሰራ የነበረው የመከፋፈል ሚና፣ ሁከትና ብጥብጥ የማስፈሳፊ ሚና፣ ሁከትና ብጥብጥ ስልጣንን ለመጨበጥ በላይነትን ለማረጋገጥ የሚደረገውን ጥረት እያስቀጠሉት እንዳሉ ነው የምንረዳውና አክቲቪዝሙ ብለህ ስንል በዋናነት ከነዚህ ከሁሉ ነው። ሌላ ያ ወገን ደግሞ ያለው ያ ስርዓት መመለስ የለበትም፣ ያ ስርዓት መደገም የለበትም። ያን ወገን ላይ መወገድ ካለበት ጨርሱ መወገድ አለበት። ከዚህ በኋላ የሁላችን መብት ተከበረበት ስርዓት መገንባት አለበት ብሎ የሚንቀሳቀሱ ወገኖች አሉ። በእነዚህ በሁለቱ ወገኖች መካከል ግብግብ የተፈጠረው እንግዲህ እወቅ የሚመጣውን የሚመጣው በቀጣይ የምናየ ይሆናል። ያስባሉ ሙክታር፣ እዚህ ላይ ያንተ ሀሳብ ምንድን ነው? ይሄ አክቲቪዝሙ ድርሻ ሲጀመር እኔ አክቲቪዝም በኢትዮጵያ ውስጥ አሁን ከለውጡ በኋላ ያየነው የአክቲቪዝም ሁኔታ የተረጋጋና ሀገርን ያማከለ ኃላፊነት የተሞላበት አይደለም። መጀመሪያ የነበረው አክቲቪዝም አንድን ስርዓት ለመጣል ይሄ ሚሊተንት አክቲቪዝም የምጥለው ነው በጣም ስሆናል ለመታገል ብዙ ነገሮችን እያገነን እያወጣ የስርዓቱን የማጥልሸት ስርዓቱ ያለውን ማጥልሸት ሳይሆን ስርዓቱን ማጋለጥ የሚባል አክቲቪዝም አይነት አለ። ሁሉም ሰው በተለይ በተለይ ከውጭ የሚገቡ ሰዎች ያለውን የስርዓቱን ሁኔታ ለማሳየት ህዝቡም እንዲነቃ በጣም የሆነ አግሬሲቭ የሆነ አክቲቪዝም መንገድ ይከተሉ ነበር። አሁን ሽግግር ሲመጣ ግን መሆን ያለበት ኃላፊነት ቅድም ያለው በፖለቲከኞች የሰጠነው ነው። ኃላፊነት ወደ አክቲቪዝም ሲመጣ ደግሞ ሀገርን የመገንባት እና እንትን ሽግግሩን የማሳለጥ ሽግግሩ መሬት እንዲ በኃላፊነት የተሞላበት እንቅስቃሴ ነበር መደረግ የነበረበት ሆኖም ግን ፖለቲካ እዛ ያለው ማለት ማዕከላዊ የያዙ ሰዎች አራት ኪሎ የገቡ ሰዎች እና እዛ አካባቢ ያለው የፓርቲ ጥምረት የኢህአዴግ እርስ በርስ ያለው ራሱ ችግር ወደ አክቲቪዝም ወረደ። ወደ አክቲቪዝም ሲወርድ ደግሞ ይሄ ብሔርተኝነቱም አብሮ መንጣና አክቲቪስቶች ራሳቸው መለያት ራሳቸው የጀመሩ ማለት ነው። ስለዚህ ከኃላፊነት ከተሞላበት የአክቲቪዝምና የማንቃት አሁን ያለው አክቲቪዝም አሁን ላለንበት ሁኔታ የዳረገን አክቲቪዝም ግን ጎራ የለየ ሴክተሪያን የሆነ በጣም የተከፋፈለ አክቲቪዝም አይነት ሆኖ ሁሉም የራሱን እውነት እውነትም ሆነ አልሆነም ማለት ነው እርሱም የፈልገውን እውነት ለማስረጥ ምንም ነገር ከማድረግ ወደኋላ ኋላ ለማለት ኃላፊነት የሌለበት የሕግ ተጠያቂነት የሌለበት እውነት የማፈላለግ የሌለበት ፍሬ ነገር የምንለው ፋክት የምንለውን ነገር ይዞ አለመንቀሳቀስ፣ ለራስም ክብር ተሰጥቶ ዲኑን የሆነ ነገር ማንን የኔ የምፈልገውን የሆነ አይነት ፖለቲካ ጉራ እስከመታልኝ ድረስ ምንም እንኳን ባደርግ ለራሴም ክብር፣ ለእውነትም ክብር፣ ለሀገርም ክብር፣ ለኃላፊነት የሚባል ነገር ክብር ማጣት አይነት ሁኔታ ነው የተገባው። ያ ደግሞ ለአንድ አይነት እንቅስቃሴ ሌላ እንቅስቃሴ ግብረ መልስ እየተሰጠን በፈቃዱ ያንተስ ምልከታ እዚህ ላይ ምንድን ነው? አክቲቪዝሙን ብሌም የሚያደርግ ሰው ሊኖር ይችላል። ግን እንግዲህ አክቲቪዝሙ ቀጥታ እዚህ ላይ ያደረገው ተጽዕኖ ምንድን ነው የሚለውን ማለት የፖለቲካ አክተሮች አሉ፣ የፖለቲካ ፍላጎቶች አሉ። የፖለቲካ ፍላጎታቸውን ለማሟላት ያው የመደራደሪያ ነጥባቸው ሀሳባቸው ነው። ሀሳባቸውን ያቀርባሉ። ተከታዮቻቸው ደግሞ ለሀሳቦቻቸው ይጋደሉላቸዋል ወይም ይታገሉላቸዋል። እንደዛ ነገር እየሆነ ነው። ስለዚህ አክቲቪዝሙ ለብቻው ያደረገው ነገር ወይ ያጠፋው፣ ወይ ያለማው ለማለት ይከብዳል። ግን ዞሮ ዞሮ አክቲቪስቶች አሁን ከፖለቲከኞች እኩል ሚና ያላቸው ማለት ይቻላል። ብዙ ተከታይ ያላቸው አሁን ለውጡንም ቢሆን ያስገደዱት እንዲከሰት ያደረጉት እነሱ ናቸው። ግን ለውጡ ከመጣ በኋላ ደግሞ የሚፈልጉት ሁኔታ ካልተሳካ ኦፍኮርስ፣ አስቸጋሪውን ሁኔታም የተዘጋውንም ሲስተም ሲታገሉ ነበር። አሁን ክፍት የሆነውን ደግሞ በሚፈልጉት አቅጣጫ ለማሄድ ለማስኬድ መትታገላቸው አይቀርም እና እኔ የአክቲቪዝሙ የተለየ የጎላ ሚና ወይም ስህተት አለ ብዬ አላምንም። ምክንያቱም እንደውም በአብዛኛው ትልልቅ ቀውስ የሚፈጥሩ እንትኖች እየተከሰቱ ያሉት ራሳቸው የገዥው ቡድን መሪዎች እርስ በርስ የሚያደርጉት ሽኩቻ ውስጥ ነው እሱን ዞሮ ዞሮ በአክቲቪስቶች አፍና በመሳሰሉት በደጋፊዎቻቸው በኩል ያፈሱታል እንጂ በጥልቁ እንደውም እየተደረገ ያለው በመንግስቱ ገዢዎች ደረጃ ነው። አሁን በክልሎች መካከል ያለውን ውጥረት ብታይ ዞሮ ዞሮ ክልሎቹ የሚቆጣጠሩት መዋቅር ነው አብዛኛውን ችግር እያስከተለ ያለው። መዋቅራቸው ውስጥም አክራሪ ብሔርተኞችን ሰግስገው ነው ከሌሎች ገዢ ቡድኖች ጋር ከሌላ ክልል ገዢ ቡድኖች ጋር እንትን እያሉ ያሉት። ስለዚህ አይ ቲንክ አክቲቪዝሙ በተወሰነ ደረጃ መጠቀሚያ ሆኗል። ግን ዋናው አጥፊ የስልጣን ሽኩቻ ውስጥ ያለው የገዢው ቡድን ነው በየክልሉ ተከፋፍሎ ያለው። አክቲቪዝም እንደሚታወቀው ለሆነ ሀሳብ ወይም ለሆነ ቡድን የመደገፍ አዝማሚያ ቢያሳይ ባህሪው ነው። ችግር የለውም ሊባል ይችላል። ይሁንና በአሁኑ ወቅት በኢትዮጵያ አገሪቱ ካለችበት ወቅታዊ ችግር አንጻር ሲታይ አክቲቪዝሙ በብሔርና በዜግነት ፖለቲካ ወይ ደግሞ በሌላ ጉዳይ ጎራ ለይቶ ነገሮችን በማባባስ ቀውስ እንዲፈጠርና እግረ መንገዱንም ደግሞ ሕብረተሰቡ እንዲጨነቅ በማድረግ ረገድ አስተዋጽኦ አለው። አገሪቱ የጋራ አይደለችም ወይ እየተባለ እየተወቀሰ ይገኛልና እንዲያው እዚህ ላይ እናንተ አስተያየት ምንድን ነው? በፈቃዱ አንተ ምን ትላለህ? አንተ ጀምር እስኪ። እንግዲህ ምንድን ነው እኔ አክቲቪዝሙ አሁን ኢትዮጵያ ውስጥ ላለው ለውጥ ዋነኛ አስተዋጽኦ ያደረጉ አክቲቪዝም ወይም አክቲቪስቶች ናቸው ብለናል እና በራሳቸው ነው። ይህንን የምንልበት ምክንያት የፖለቲካ ፓርቲዎች ስራቸው ስላልተወጡ ወይም ደግሞ በቃ ህዝቡ እምነት የማይጥልባቸው ደረጃ ላይ ስለደረሱ ነው። ጠንካራ የሉም ሌሎቹም ተሰድደው ከስደት ሆኖ ነበረ የሚታገሉት። ያው ስለዚህ ከስደት ሆኖ የሚታገሉት ሊትራሊ እዛ ሀገር ነው እንጂ የሚሰበሰቡት እዚህ ሀገር ሰብስበው፣ አደራጅተው፣ አንቀሳቅሰው ሞቢላይዝ አድርገው አሰልፎ የሚሆን ሰብስበው መክረው የሚሰሩት ስራ ስላልነበረ የኦርጋናይዝድ የፖለቲካ ንቅናቄ ባለመፈቀዱ ወይም በመታፈኑ ምክንያት አክቲቪስቶች በተለያየ ቦታ ባገኙት እድል በሚገልጹት ሀሳብ እየታሰሩም እየተፈቱም አንዳንዴ እየተሰለፉም እየተገረፉም እየተገደሉም ለውጡን አመጡት ነው። ከዛ ለውጡ ሲመጣ ግን ምንድን ነው የሆነው? የሁሉም ድምር ውጤት መንግስትን አስጨንቋል። ግን ሁሉም አንድ አይነት አላማ ይዘው አልታገሉም። ለምሳሌ የብሄሬ ተጨቁኗል እና የኔ ብሄር የሚገባውን ጥቅም ማግኘት አለበት ብሎ የሚል አለ። የኔ ብሄር ኢትዮጵያ ውስጥ ከኢትዮጵያ ህዝብ ጋር ተጣሪዎች የኢትዮጵያ ህዝቦች ጋር ተስማምቶ መኖር የማይችልበት ቅያሜ ስላለው መገንጠል ነው የምፈልገው የሚል ይኖራል። ከዛ ደግሞ የለም ኢትዮጵያ አንድ ላይ ነው መኖር ያለባት ተስማምተን ተፋቅረን እንኖራለን የሚል ይኖራል። ግን ሁሉም አማራጭ አላቸው፣ ዝርዝር አላቸው፣ ታሪካዊ ማስረጃ አላቸው፣ የራሳቸውን የሚደግፍ የፖለቲካ ትርክት አላቸው። አሁን እንግዲህ ለውጥ መጥቷል ብሎ ሲያስቡ ሁሉም የራሳቸውን ጥቅም ለማስፈጸም ነው። የዛኔ እንደነበረው ሶሊዳሪቲ የለም። ምክንያቱም አንድ አፋኝ መንግስት ነበረ፣ ያንን አፋኝ መንግስት አስወግዶ በተሻለ ለመተካት ነው። አሁን ደግሞ ዜሪዝ ዊንዶ ኦፍ ኦፖርኒቲ ፎር ቼንጅ ፎር ሪል ቼንጅ ማለት ነው። ሶስቴኒንግ ቼንጅ። ስለዚህ ያንን ዘላቂ ለውጥ በራሴ መንገድ አስኬዳለው በሚል እያንዳንዱ አክቲቪስት የራሱን ሀሳብ በማህበራዊ ሚዲያም ይሁን በሌላ መንገድ ያስተላልፋል። ያ ሀሳብ ደግሞ ከሌሎች ጋር ይጋጫል። በተመሳሳይ በሀሰተኛ ንግግር በጥላቻ ንግግርም ደግሞ እንዲሁ ጠላቶቹን እና ተቀናቃኞቹን ለማስወገድ የሚሞክር ይኖራል። አመፅ የሚቀሰቀስ ይኖራል። እነዚህ አሉ ግን ሁሉም ሚክሰድ ነው። አክቲቪዝሙ አንድ ነው። ነጭ ነው ወይም ጥቁር ነው አንልም፣ ዝንጉርጉር ነው። ምክንያቱም መልካም ስራ የሚሰራለ አሁን አክቲቪዝሙ ውስጥ እኮ ለምሳሌ ያክል ጌዲዮ ሲፈናቀል መጀመሪያ የተናገረው አክቲቪስቱ ነው ገንዘብ አሰባስቦ ልርዳ ያለው አክቲቪስት ነው። መንግስትን እያወገዘ ያለው አክቲቪስቱ ነው። የተሰሩ ስህተቶች አሉ። እነዚህ እነዚህ ይታረሙ እያለ እየጮህም ያለው አክቲቪስቱ ነው። ከእንደገና ደግሞ እኛ ያልነው ካልሆነ ከፈለገ ሀገሩ ደምም እያለ ያለው አክቲቪስት ነው። ስለዚህ በአንድ ከለር ብቻ ማየትም አይቻልም። ይህኛው በልጧል፣ ይህኛው አንሷል ማለት አይቻልም እና ኦፍኮርስ አንዳንድ አክቲቪስቶች ከሌሎች የበለጠ ብዙ ተከታይ ያላቸው ግን ያንን እንዴት አፈሩት? ለምንድን ነው የሚጠቀሙበት? እነዛ አክቲቪስቶች ያፈሩትን ተከታይ ለምን ሌላው ሊማርካቸው አልቻለም? ስለዚህ የሌላው ወገን ፌለር ነው ማለት ነው በአንድ በኩል እና አሁን ያለንበት ስቴት ያ ነው። የአጠቃላይ አገራዊ ህመማችን ወይም የሀገራዊ ሁኔታችን መገለጫ እንጂ አክቲቪስቶች እኔ የተለየ ቅፋት ወይም የተለየ ልማት፣ እንደውም ባለውለታ ናቸው ብዬ ነው የማስበው ብዙ ነገሮችን በማስተካከል ረገድ ስዩም፣ የጋራ ሀገር የለም ወይ ለአክቲቪዝሙ የሚለው ላይ ያንተ ሀሳብ ምንድን ነው? ሀገር አንድ ነው ሲባል ምን ማለት ነው? ሀገር አንድ የሚያደርገው በአሁኑነት ስልችበት ሀገር ሲኖር ነው። ሀገር አንድ የሚሆነው ምን ሲሆን ነው? ዜጎች በኩልነት የሚኖርበት ስርዓት ሲኖር ነው። ሀገር አንድ የሚሆነው ምንድን ነው? ፍትህ ሲኖር ነው። ፍትህ እንዲረቁቀ ስታምን ነው። አንድነት የሚመሰረተው በኩልነት በረህ ላይ ነው። كل الناس كلنا بعض الناس يملون من الناس بعض الناس يملون من عند الناس عندي يملون من بس يعني عندنا بس مثلاً في مره مند نوريك هالكين وكل ما بتنانج عنيت الجبال بيجونو ما عملنا عند الناس بمسارح في عن ለሁሉም ይገባል። በእኩልነት መሪ ላይ የተመሰረተ ስርዓት ሊኖረን ይገባል ብን ማለት ያ ማለት አንድነት ነው፣ አብሮነት ነው፣ መተማመን ነው፣ ሰብአዊ መብት ነው፣ ድሞክራሲ መብት ነው፣ ፍትህ ነው። ያ ይሄ ዩኒቨርሳል ነው፣ ሁሉን አቀፍ ነው። በሌላ ወገን ያሉ ስሙለም ስንድነ ተዋ ያሉ ስሙ ምንድን ነው የሚሉት ወይ ታገል ነበረ ይህን ስናደረግ ነበር። አሁን እኛ የተለየ መብት ይገባናል፣ አዲስ አበባ ላይ የተለየ መብት ይገባናል፣ ሮሚያ ላይ የተለየ መብት ይገባናል፣ በያንዳንዱ ቦታ የተለየ ነገር ይኖረን ይገባል የሚል ነው። ስለዚህ የተሻለ ተጠቃሚ ሊሆን ይገባል ነው አካሄዱ። ቦታ ያንን አምና የነበረውን ካቸውም የነበረውን ያን ወገን የበላይነት ማስቀጠል አለብን ነው። ከዚህ በፊት የነበረው መለያየትና መከፋፈል የተለያየ ሀሳብ ልዩ ማነ ልዩነትን የማሳቅ ከአብሮነት ይልቅ መለያየትን በመስበክ ላይ ተመሰረት አካሄድ ነው። ስለዚህ ሁለቱ ካታጎር ካል ልዩ ናቸው። ይሄ ሁለቱ አሁን ለምሳሌ በግሌ አሁን አሁን ባለው እና ትናንት በነበረው መካከል ወይም ደግሞ አሁን ባለው አሁን በመዘዋር ላይ ማየው እና ትናንት ውሃ ሲያራምደው በነበረው የፖለቲካ አቋም አንጻር ምንም አይነት ልዩነት አይታይም። ለዚያም ነው እኮ ታክቲካልም ስታዚቃል ልዩነት የለንም ብሎ ሲል ተመሳሳይ አቋም እያራመዱ የራሳቸውን የራሳቸውን የበላይነት ስለማስቀጠል እየታገሉ እንደሆነ የሚያሳየ እና በሁለቱ የጋራ የሆነ ነገር የለም ወይ ብለህ ስትለኝ እንዲኖርም ከፈለግ አንደኛ በኩል ስለ ላይ ማመን አለብን አንተ እኔ የበላይ ሆኛ አንተ ታኩል ልትኖር ይገባል ብሎ ከሚል ሰራ በአብሮ ነት ለመኖር የምትወስንበት በአንድ ነት ለመኖር የምትገባባበት እና የጋራ ሊያደርግ የሚስል ነገር የለም መኖር ካለብን አንድነት እንኖራል። በአብሮነት እንኖር፣ በሰላም እንኖር ካለብን ይህን መሰረታዊ የዲሞክራሲ መርህ፣ የእኩልነት መርህ ተቀብለህ በዛ ላይ ተመሰረት አካሄድ ሲሆን ነው። በዛ ላይ ተቀብለህ በዛ ላይ ተስማምተን የምንሄድ ከሆነ ልዩነታችን በሀሳብ ይሆናል። ልዩነታችን በአቋም ይሆናል። ልዩነታችን የአመለካከት ይሆናል። አሁን ግን እኔ በላይ ሆኜ ልኖር፣ አንተ የኔ ቤታች ባሪያ ሆነ ኖሩ፣ ትላንት ሀዋት ሲያደርግ የነበረውን ነገር አሁን እያደረግኩ ልቀጥል ብሎ ሲልህ ምን እያለን በህልውና ላይ እየመጣ ነው። በህልውና ላይ የተጋረጠ አደጋ ነው። ያንን ደግሞ የሚፈው በሀሳብ ትርትር በሀሳብ የበላይነት፣ በውይይትና በሞገት ሳይሆን ይኸው በተለያየ ሀገሪቱ አካባቢዎች በተለይ በኦሮሚያ ውስጥ እንደምታየ ቤቶችን እየገደለ አሰቃቂ በሆነ ሁኔታ ቶርቸር እያደረገ ቤታችን እያቃጠለ ቤተ ክርስቲያኖችን እያቃጠለ ነው ና ትናንት ከነበረው ትግ ምንም የተለየ ነገር የለውም። በዚህ ነገር በዚህ በአቋም ደረጃ አንድ አድርጎ ሊያግባባን የሚችል ነገር ላይ አይመስለኝም። መስከረም፣ ያንቺ እይታስ? መሆን የነበረበትማ ያው በአገር ውስጥ ነው። ግን አሁን ይሄ የብሔር ፖለቲካ እኔም ነገሩ ካልሆነ የፈለግኩት ካልሆነ ሀገር መሆን ፖቴንሻል አለኝ ብሎ ከማሰብ የሚነሳ ነው። እኔ እንትነኝ ፈርስት፣ እኔ እንትነኝ ፈርስት፣ እንደዚህ ፈርስት፣ ኦሮሞ ፈርስት፣ እንደዚህ ነው አሁን የሚባለው። እና መጀመሪያ ብሔሬ ነው ያ ብሔሬ ደግሞ በጣም እንደ በጣም ከምተመቼኝ አገር ላደረገው ይችላለሁ ብሎ የተነሳ ሰው ስለ ሀገር ብዙ ላይ ያስብ ይችላል። እና አንድ ሀገር ነው ያለን የሚለውን ነገር የሚያሳስበው መጀመሪያውኑ የአገር እንትን ያለው ሰው ነው ነው እሱ ብሔራቸው ነው አገራቸው፣ አይደንቲቲያቸው ምንም ያደረጉት፣ እና አገር ወደሚለው ሰፊ ነገር ላይ ብዙ ኮንሰርን እንዳደረጉ ምና ነው ችግሩ የመጣ። ሙክታር፣ የአንተን ሀሳብ እንስማ በዚህ ጉዳይ ላይ። አሁን አክቲቪዝም የሚለውን የምንለውን በተለያየ መልኩ ብንለያየው ይሻላል ደመቀ፣ እኔ እንደማስበው ነው አንዳንድ አክቲቪስት ለሀገር ያገባኛል ብሎ የሀገርን ሁኔታ በንቃት እየተከታተለ የሚጥር ሰው አለ። እንዲሁ የሀገር ጉዳይ ሆኖበት የህዝብ ጉዳይ ሆኖበት የሚጥር ሰው አለ፣ ለማንቃት የሚጥር ሰው አለ። ሌላው ደግሞ አንድ የፖለቲካ ጎራ ይዞ ያን የፖለቲካ ጎራ ከሌላ ፖለቲካ ጎራ ጋር አንታጎኒስቲክ ማለት የሚላተም አይነት ምንም አይነት የጋራ ሀገርና የጋራ አጀንዳ የለ የሚመስል በሚላተም መንገድ የሚያስኬዱ አክቲቪስቶች አሉ አሁን አክቲቪስቶችን ስንለያያቸው አንዳንዶቹ የሚፈጥሩት ተጽዕኖ እና ያላቸው ስም ከፍተኛ ስለሆነ በሀሳብ ደግሞ አጀንዳ በመፍጠርም በኩል ያላቸው ሰሚነት ከፍተኛ ስለሆነ እነሱም በሌላ መልኩ ማየት ያለብን። ሌላው አክቲቪስት ይሄ የሚከነሱን የሚከተልና በየቦታ በየሀገሩ የሚጽፉ ልጆች ናቸው። አሁን ተለቅ ተለቅ ያለ እንትን ብዙ ተከታይ ያላቸው በፖለቲካውም ጉዳዮችን አጀንዳዎችን ሴት የሚያደርጉ አክቲቪስቶች የፖለቲካ የፖለቲከኝነትና ትልቅ ተክለ ሰብእና የገነቡ አክቲቪስቶች አሉ። አሁን እነሱን አክቲቪስቶች እየተከተለ ግብረ መልስ የሚሰጠው አካል በእነዚህ ተክለ ሰብእና በገነቡና በአክቲቪዝም በሚዲያም በኩል ሚጫወት እንደገና ፖለቲካ ውስጥም ራሱ ከባለስልጣናቶች ጋር ቁጭ ብለው የሚያወሩ እና ዲስከስ የሚያደርጉ ስለ ሀገር እንደገናም ከወጣቶች ጋር ዲስከስ የሚያደርጉ አጠቃላይ የኢትዮጵያን የፖለቲካ መልክዓ ምድር ተጽዕኖ በመፍጠር ከፍተኛ ሳሚነት ያላቸው ሰዎች አሉ። እነዚህ ሰዎች አክቲቪስት ነው የሚባሉት፣ ግን ትክለትብነቸውና ተጽዕኖቸውን ስታይ ከአክቲቪስትም በላይ ነው። ለሀገር የሚጽፉትን አክቲቪስቶች እና ከውጭ የሚጽፉ አክቲቪስቶችን ስታይ እና እነዚህን ደግሞ ሰዎች እኔ መለያየት ያለብን ይመስለኛል እነሱ ስም አንዳንድ ሰዎች ለምሳሌ አሁን ስም ለመጥቀስ ጀዋር መሐመድ የምትለው ፖለቲከኛ ነው፣ እንትን ነው። ይሄ ለውጥ እንዲመጣ የራሱ የሆነ አስተዋጽኦ ያደረገ ሰው ነው። ሆኖም ግን አሁን ያለው ትክክለሰብና አክቲቪስት አይደለም፣ እውነት ለመናገር ማለት ነው። ከትክክለሰብና ከአክቲቪስት በላይ ነው። አንዳንድ አክቲቪስቶች ደግሞ አሉ፣ የራሳቸውን የሆነ የብሄርተኝነት ሁኔታ ውስጥ ገብተው አሁን ኢትዮጵያዊ ብሄርተኛውን ስለተዳከመ በአክቲቪስት ደረጃ ባይዘወይ እንደ ኢትዮጵያዊ ብሄርተኛ እና እንደ የዜግነት ፖለቲካን የሚከተል አክቲቪስት በጣም የተዳከመ የለም። ሁሉም ወደ ራሱ ጎጥ ሲገባ ያለው ነገር ብሄርተኝነት መፋጠር ደግሞ ያለው ነገር ወደ ብሽሽቅ፣ ወደ ኃላፊነት የማይሰማ ፖለቲካ፣ ወደ እኛና እነሱ ፖለቲካ እየመጣና እነሱ የምትለውን የምታጠቃበት መንገድ ምንም ሊሆን ይችላል። ውሸት ሊሆን ይችላል። ፈጠራ ሊሆን ይችላል። ማጠልሸት ሊሆን ይችላል። ተራ መዘላለፍም ሊሆን ይችላል። እንደዚህ አይነት የቆሸሸ ተግባር ውስጥ አክቲቪስት የገባው ኃላፊነት የሌለበት ሀገር የሚባል ነገር በዚህ አይነት ሁኔታ ይቀጥላል ወይም የሚያስብል አይነት በጣም ትልቅ ጥያቄ ያለበትም ሁኔታ እንደ ተራ ነገር መጽሀፍና ጥላቻ ውስጥ መግባት ውስጥ ሆነ። ይሄ ደግሞ እኔ በረጅም ጊዜ ከታዘብኩት የፌስቡክ ሁኔታ እና በማህበራዊ ሚዲያ ሁኔታ ሰው የሚከተልህ ሰው ኮሜንት የሚያደርግ ሰው ላይክ የሚያደርግልህ ሰው እንደ አንድ አክቲቪስትም ሆነ ተመራጭ የሚያደርግህ የመረረ ነገር ስታመጣ፣ የመረረ ነገር ማለት ቅላቻም ሊሆን ይችላል፣ ምሬት ሊሆን ይችላል፣ እንደገና እውነትን ገልብጠህም ሊሆን ይችላል። ከሌላው የተለየ አይነት ቶን ያለው ጽሁፍ ስታመጣ ተከታይህ ይበዛል። ይሄ ምንድን ነው? የፌስቡክ አልጎሪዝም ስርዓቱ ራሱ ነው የሚቀሰቅሰው የሚያመጣው ምንድ ነው ብዙ ኮሜንት ይደረግልሃል፣ ብዙ ላይክ ይሆናል፣ ሪያክሽኖች አሉ። እንትኑ በቃ እየተናደደ ሰው አለ የሚወደው ሰው አለ የሚስቅ ሰው አለ። እነዚህ ነገሮች ደግሞ የበለጠ ያኛውን ፖስት በሼር እና በላይክ በተለያየ ነገር ያገኙታል። ይሄንን ነገር ጉዳይ ከኃላፊነት ጋር መያዝ ያልቻሉ አክቲቪስቶች ይሄንን ተከታዮቻቸውን ብቻ የማጦዝ ሁኔታ ውስጥ ተገባና አክቲቪስቱ ራሱ መርን ለቀቀ መርን ለቀቀው። ይሄ ሲሆን ግን አንድ ተቆጣጣሪ መንግስት የለም፣ ስርዓት የለም። ሲስተሙ ራሱ ፌስቡክ ያለው ሲስተም ከኃላፊነት ጋር ነበር መሆን የነበረበት፣ ግን በጣም ብዙ ሪቪወር የሉትም። ፌስቡክ ደግሞ በጣም የሚያሳዝነው አማርኛ ተናጋሪ የሆኑ ፋክት ቼክ ሊያደርጉ የሚችሉ ፌክ ኒውስን በደንብ አድርገው እንትን ብለው ሊያስወረዱ የሚችሉ ብዙ ሰዎች ፌስቡክ አልገጠረም። አቶ እንደ ኢትዮጵያ በተመለከተ ማለት ነው። የመቶ ሚሊዮን ህዝብ ሀገር ነን። ትልቅ ስትራቴጂክ ቦታ ያለን እቺ ሀገር የሆነ ችግር ቢደርስባት አካባቢ ያለውን ሀገር ብቻ አይደለም ሚድልስት እና አውሮፓን ጨምሮ ከፍተኛ አደጋ ነው የሚከሰተው፣ ካለው ስትራቴጂክ ቦታ ማለት ነው። ኢትዮጵያ ካለችበት ይሄንን ከፌስቡክ ጋር ተደራግዞ ባለሙያዎችን ተቀጥሮ በኢትዮጵያ ውስጥ የሚካሄደውን የፌስቡክ ጉዳይ በጣም ወደ ስርዓት ሊያስገባ በሚችል መልኩ አንደኛ፣ መንግስትን በዛ መልኩ እየተንቀሳቀሰ አይደለም። አይዶ ነው ማን ይሄን ሊያመጣው ይችል? እኔ እናንተ እንደውም ይሄን ጉዳይ አንሳታችሁና በጣም ወቅታዊ የሆነውን ጉዳይ ለውይይት መጋበዛችሁ ራሱ አንድ ትልቅ ስራ ነው ብዬ የማስበው እና አክቲቪስቱም እየሄደ ያለው ነገር ኃላፊነት ሌለበት ህግ የለበት ዝም ብሎ በቃ ተከታዩን ብቻ የማጦዝ ፖለቲካውን ዝም ብሎ የማጦዝ እና ለሀገር ኃላፊነት ለሀገር ሰላም ምንጨቃጭቅበት እራሱ እኮ ሀገር ያስፈልገናል። ሰው አብዶ ለመኖርም ሀገር ያስፈልገዋል። መኖሪያ ዳሴ ያስፈልገናል። እንደ ኢትዮጵያ ታስፈልገናለች። በዚህ አሁን እኮ ምንግባባትበት ነገር ሁሉ ጠርቶ በሀገር ላይ ራሱ መግባባት ሲሳነን እጅግ በጣም አስደንጋጭና እጅግ በጣም የሚያስገርም ሁኔታ ውስጥ ያለን ይመስለኛል። ውይይታችንን እናሳርገው። ተወያዮቼ፣ እንግዲህ እንደ አንድ በማህበራዊ ሚዲያ ንቁ ተሳትፎ እንደሚያደርግ ሰው ምን ሀገራዊ ተስፋ ይታያችኋል? አክቲቪዝሙ ዙሪያስ ምን ሊደረግ ይገባል ትላላችሁ? አክቲቪስቶችስ ምን ያደርጉ? መፍትሄ የምትሉትን ስጡን። ሙክታር፣ አንተ ቀጥል እስኪ። ተስፈኛ ነኝ ማለት ወደ ቀልባችን እንደምንመለስ እኔ ተስፋ አለኝ። በአክቲቪዝሙ በተመለከተ ዝም ብሎ ተስፋ ማድረግ ብቻ አይደለም፣ አንድ መንግስት ይሄን ነገር በኃላፊነት ይዞ መነጋገር ካለበት ከዜጎችም ጋር ከሀገርም ጋር አክቲቪስቶችንም አግኝቷቸው ቢያናግር እና ብንነጋገር ደስ ይለኛል። እኔ ፖለቲከኞች ያላደረጉትን ነገር አክቲቪስቶች ማድረግ አለባቸው ብዬ ነው የማስበው። አሁን ከሶማሌ ክልል ነው የምጥተው። በአመለካከትና በብዙ እንትን ለረጅም ጊዜ በኢትዮጵያ አመለካከት ውስጥ ያለው ምንም ጊዜ አካባቢ ያለው የሀገሬና የክልልና የሕዝቤ ጉዳይ ያገባኛል ብልም በአብዛኛው ግን ኢትዮጵያ በሙሉ ላይ የሚችለው ከራሴ ብቻ እንግዲህ አላየውም። እንደዚህ ያሉ ልጆች አሉ። እነሱ ብቻ ሳይሆኑ ለምሳሌ የሆነ የራሳቸውን ህዝብ የሆነ ክልል ወክለው የሚጽፉ ልጆች አሉ። ከእነሱም ጋር መነጋገር መቻል አለብን። ምክንያቱም እኔ በተጎዳ ሀገር ውስጥ ማለት ነው በተዳከመ ሀገር ውስጥ ብሄር የምትለውን ነገር አታገኘውም። የራስ ህዝብ የምትለውን የምትቆረቆርለትን የራሱ ነገር አታገኘውም። ብሄር የሚል ደንቅ የሚችለው በደመቀ ሀገር ውስጥ ነው፣ በአደገ ሀገር ውስጥ ነው እና ሀላፊነት ባለበት እና መንግስት ባለበት ሀገር ውስጥም የሚደምቀው እና የራስን ኢንተረስት ራሱ በሃይማኖትም በኩል የሚሉ ሰዎች አሉ። አሁን የሚያጠዙ አሁን እኔ ከባድ ነገር እንደ እንዲሆነ ያለው የብሔሩ ጉዳይ በሃይማኖት ተይዞልን ነበረ። የኢትዮጵያ ህዝብ በጣም የሚተዋወቅ ነው። የኢትዮጵያ ህዝብ ብሔሩ የተሄደበት መንገድ አልጎዳውም። አሁን ግን እየተሞከር ያለው ደግሞ በሃይማኖት ነው። ስለዚህ እየሄድንበት ያለው መንገድ ደግሞ በሃይማኖት ሲቀላቀልበት እኔ መጨረሻው በጣም ወደማይታይ ትልቅ አደጋ ውስጥ ነው የምንገባው። ስለዚህ አሁን ያ ታይም ከመድረሱ በፊት እኔ የጋራ መድረክ ያስፈልገናል። መነጋገር መቻል አለብን፣ አክቲቪስቶች የሚባሉት ማለት ነው። መነጋገር መቻል አለብን፣ ስለ ሀገራችን መነጋገር መቻል አለብን፣ ስለ ህዝባችን መነጋገር አለብን። ሀገር ያስፈልገናል የሚለውን ነገር በአንድ ነገር ላይ እኮ መስማማት መቻል አለብን። ኢትዮጵያ የምትባል ሀገር ታስፈልገናለች። የተረከብናት ሀገር ነች እና አሁን እኛ ላይ ሲሆን የታሪክ እኛ ጋር ነው ያለው። የማስቀጠልም አደጋ የመፍጠርም እኛ ጋር እየመጣ ነው ያለው፣ ባለው ፕላትፎርም ማለት ባለው ሁኔታ ሰው አሁን ከሜንስትሪም ከምትለው መደበኛ የሆነ ሚዲያ ወሬና የተለያዩ ጉዳዮችን የሚያገኘው ከፌስቡክ ሆኗል። አሁን ይህን ፌስቡክ ውሸት ዜና ሲሆን ማጋለጥ መቻል አለብን፣ በጋራ ፎረም ማለት ነው። ፎረም እኮ ከተመሰረተ ጠንካራ ከሆነ በጋራ ይሄ ነገር ተገቢ አይደለም ብለን እኮ ከፌስቡክ እኮ መነጋገር እኮ እንችላለን። የተደራጀ አካል ከሆነ ማለት ነው። የተደራጀ አካል ከሆነ የተደራጀን አካል ማናገር ይችላል። መንግስትም ሊያናግር ይችላል። የተቃዋሚዎች ሊያናግሩት ይችላሉ። ይሄኛውን ፖስት ማለት ነው። ምክንያቱም ተከታዮች አሉት፣ ብዙ ተከታዮች አሉት እና ሁሉም ሰው መነጋገር መቻል አለበት። ስለ ሀገር የጋራ መድረክ ያስፈልገናል የምለውን። ስዩም ቀጥል አንተ። እኔ አሁን የእኩልነት ስምር የምልህ ከሰው ልጅ ተፈጥሯዊ ባህል ጋር ይችቆራኛል። የሰው ልጅ በተፈጥሮ ምን ያስባል ብለህ ምክንያት እያንዳንዱ ሰው እኩል አይን መታየት ይፈልጋል ቀይ መፍትሄት መፈለግ እኩልነት እዩ ከዚህ ከሰው ልጅ ተፈጥሮ ባህሪ የመለጨ ነገር ነው እና በእኩልነት ላይ የተመሰረተ ነገር የምታራምድ ከሆነ ለጊዜው ላይመስል ይችላል፣ ለጊዜው አዋጭ ላይሆን ይችላል። ግን ውሎ አድሮ በብዙሃኑ ተቀባይነት ያገኛል። ብዙሃኑ ማህበረሰብ የንቃተ ህሊናው እየሰፋ ሁኔታዎችን እየተረዳ ሌሎች ፖለቲካ ሀይሎች የሚያራምዱትን ሌሎች፣ ለምሳሌ እንደነ ህወሓት እንደነ ጀዋር ያሉ ሌሎች ብሄርተኛ ቡድኖች የሚያራምዱት የአንድ ወንድ የበላይነት የማስቀጠል እንደሆነ ሲያል ቅድም ካልኩ ተፈጥሯዊ ባህሪ እዚ ከእኩልነት ስሜት ጋር የሚቃረን እንደሆነ ስለሚረዳ በፖለቲካ ውስጥ ያላቸው ሚና እየተገፋ እያነሰ እየተገፉ እየወጡ ይሄዳሉ ብያ ምናለው። እና ምክንያቱም እኛ የተነሳንበት እኛ የምንታገላቸው ፖለቲካ ማበርህ ባህልናነት ከሰው የተፈጥሯዊ ባህሪ ጋር የተቆራኝ እንደመሆኑ የእኛም ሰው ሰዎች እንደመሆናቸው መጠን በብዙኃኑ ዘንድ ተቀባይነት እያገኘ እና የብዙሀኑ ሀሳብ ሆኖ ይወጣል ብዬ ነው የማምነው። ያንን ተስፋ አደርጋለሁ። መስከረም ምን ይታይሻል እንደ መፍትሄ ምን የምትዩ ነገር አለ? መጀመሪያ እኔ አንድ የማይገባኝ ነገር አክቲቪዝም ማለት ወገንተኝነት ነው። ኦፍኮርስ ያው የተወሰነ የወገንተኝነት ኤለመንት ይኖረዋል። ግን አክቲቪዝም ማለት ደግሞ ፍርደገምድልነት ገምድልነት አይደለም። ይሄ ደግሞ ሳስበው የእኔ ብቻ ተብሎ እስከ ጥጌ አሁን እኛ ጋር የተያዘው ፍርደ ገምድ ሌላ አያገባ እንደፈለግኩ ነው አያገባኝም። እኔ ግን ይህን እፈልጋለሁ። በዚህ ውስጥ ያንተ ኢንትረስት ምንም ይሆን ነን አያገባኝ እንዴ ይመስለኛ አክቲቪዝም ነው የሳስበው። አክቲቪዝም ማለት ያልተሳካ ነገር ሊሳካ ሲገባ ሊመለስልህ ሲገባ ሮንግሊ ያልተመለሰን ይህን ነገር ህጋዊ በሆነ ሁኔታ እና ካልም በሁኔታ ማቅረብ ነው። ኦፍ ኮርስ ወገንተኝነት ይኖር ይችላል። ያን ነው የሚለው። ምን ይደረግ ለሚለው ነገር እኔ አሁን ሳስበው አንድ አክቲቪስት ሌላውን ሊገራ አይችልም። ምናልባት ልትገራ ምትችለው ሪዝን እያቀረብክ ምን እያልክ ነው። ግን በብሔር ፖለቲካ ቅድም እንዳልኩት ብዙም ሪዝን ቦታ የለውም እና ማለት ብቻ ነው ቦታ ያለው ልበል። በቃ ይመስልህም በል ያሰብከውም በል ክሌም ያደረግከው መብትህ ነው አይነት ነገር ነው። ግን ክሌም ሁሉ መብት አይደለም። እንደዛ ተብሎ ነው ኦፍ ኮርስ የሚታሰበው። እና ስለዚህ አንተ ሪዝም ብታቀርብም በሪዝም እንዲህ እንዲህ እንዲህ ነው ብለህ ሳይንቲፊካሊ ነገሮች ብታቀርብም ብዙም ተቀባይነት የሚኖረው አይመስለኝም። ስለዚህ ምን ይደረግ ለሚለው እኛ አሁን እኔ እንግዲህ እንደ አክትቪስት ከታየው አላውቅ ምን ራሴ እንደ ጸሐፊነት ነው ኢዴንቲፋይ ማድረገው። ግን ያው ኦኬ ካልከው ይሁንና ምንድን ነው እኛ እኔ በራሴ ሪዝናብል ነገሮችን ማቅረብ ስችል እነሱ የሚሰሙ ቢሆን መልካም ነው። ግን አይሰሙም እንዳልኩት ቅድም። ስለዚህ የሚሻለው ምንድን ነው ለሚለው አክቲቪስቶቹ አስበው የማይናገሩ ኢምፕሊኬሽኑን አይተው የማይናገሩ ሰዎች አሁን ሰሞኑ እንደተያዘው ይህ ህገ ወጥ የሆነ ሁመን ራይትስ ቫዮሌሽን ሊያመጣ የሚችል ንግግራቸው ተለቅሞ አገር ውስጥ ተጠያቂ ባይሆኑ እንኳን በኢንተርናሽናል ደረጃ ተጠያቂ የሚሆኑበት ነገር ቢፈጠር ነው ጥሩ ሎንግ ላስቲንግ የሆነ ሶሉሽን የሚመጣ ይመስለኝ እንጂ አሁን አንተ ተው እንደዚህ በል ተባብለ የምትስማማበት ደረጃ ላይ ያልነት ይመስለኛል። ምክንያቱም የሆነ ጊዜ አንድ አክቲቪስት ለምሳሌ ለአንዱ ኢንቪቴሽን አቀረባ ብለን እንስራ ለሀገራችን ሲባል አይ ምናምን ነው ተቀባይነት ብዙ የለም። እርስ በርስ ዲያጎናን ለማውራት ፍቃደኝነቱ ያላል መሰለኝም እስካሁን። ስለዚህ የሚሻለው ምንድን ነው? ህጋዊ በሆነ ሁኔታ ያው የሀገሪቱ ህግ ኔ ብዙም ዲቫፕ ማድረግ ያለው በሀገሪቱ የንትን ሲስተም፣ ስለዚህ በኢንተርናሽናል ሲስተም መጠየቅ አለበት መጠየቅ ያለበት ባይ ነው የሚለው ፈቃዱ። አንተም ሀሳብህን ስጠን ና ውይይታችን እናጠናቅ። እኔ በነገራችን ላይ እንቀሳቀሳለሁ ጉዳይ ሚሆን በግል ጉዳይ በጣም እንቀሳቀሳለሁ እና ሳይበሩ ላይ ያለው ፍኮርስ ጠቅላላ ፒክቸሩን ሊያሳይ ይችላል ግን ታገሩ ላይ ቀርቶ አንዳንድ ጊዜ መሬቱ ላይ ራሱ የሚወራው መሬቱ ላይ የሌለው ነገር ነው ለመናገር ማለት ነው። እና አሁን ስመጣ መንገድ ላይ ሲሸኘኝ የነበረው የታክሲ ሹፌር ሰላሳ ሁለት ሰው ሞተ አለ። ለምሳሌ በዩኒቨርሲቲዎች ውስጥ ልክ እንደዛ ነው። ኦፍኮርስ ባለፈው ሳምንት ለምሳሌ በአጋጣሚ አንድ ሶስት ዩኒቨርሲቲዎች ውስጥ ከአዲስ አበባ ውጭ ወጥቼ ሄጄ ነበር። ሰላም ነው ገባህ። አሁን ግን ተበጥብጧል። ከአስራ አምስት ቀን በኋላ ስትሄድ እንደዛ ነው የሚሆነው። ሰላም የመመለስ እድል አለው ለማሳነስ እየሞከርኩኝ አይደለም ግን ምንድን ነው መሰለ ልክ ሳይበሩ ላይ ያለው ሁኔታ ለምሳሌ ከአዲስ አበባ ወጥተ መንቀሳቀስ እንደማትችል ምናምን አንድ ቀን የሆነ አንድ አካባቢ ውስጥ የሆነ ብጥብጥ ከተነሳ አመቱ ሙሉ ያ እየታወሰ አመቱ ሙሉ ከተማው በዚህ ውስጥ ያለ ነው የሚመስለው። ከፍተኛ ምናልባት በቅርብ ጊዜ የተነው የማናውቀው ሼክ ወይም ይሄ ምጭናቄ ውስጥ እንገኛለን። በቃ እየተወዘወዝን ነው እንደ ሀገር። ነባሩ ስታትስ ኮ ፈርሶ አዲስ ስታትስ ኮ ሊገነባ እየተሞከረ ነው ያለው። ስለዚህ አሁን እሱ በጣም ከፍተኛ የደህንነት ክፍተት አለ፣ የፖለቲካል የራሱ ስቴቢሊቲ እና የትኛው ነው ዘላቂ የቱ ነው አይደለም፣ ነግጄ ማትረፍ ይችላለሁ ወይ፣ ልጆችን እዚህ ማሳደግ ይችላለሁ ወይ የሚል ምናምን ስጋት ፈጥሯል። ግን ዳት ዳዝንት ነሰሰርሊ ሚን ኤቭሪቲንግ ሀዝ ኮላፕሰድ ማለት አይደለም። ፌልድ ስቴት ነው ምናምን እንደሚሉት አይደለም። ስለዚህ እኔ በበኩሌ ኦፕቲሚስት ሳየው አሁንም ቢሆን ብዙ ቤተሰብ ሰላም የሚፈልግ ነው። ብዙ አሉም ሰላም የሚፈልግ ነው። ጥቂቶች ደግሞ እኔ የምፈልገው የፖለቲካ እንትን ዛሬውኑ ካልመጣ እኔ ከሞት ክሰር አይነት ነገር እርምጃ እየወሰዱ ነው። ኦፍኮርስ እነሱ በስተመጨረሻ ይሸነፋሉ ይሸነፋሉ ብዬ ነው የማስበው እንጂ አብዛኛዎቹ ሰዎች እንደሚፈሩት ሀገሪቷ ኮላፕስ ታደርጋለች ብዬ አላስብም። ለምሳሌ ስቴት ኮላፕስ ወይም እንደ አይነት ነገር ይገጥመናል ብዬ አላስብ የአር ፋር ፍሮም ዛት ብዬ ነው የምገምተው። አክቲቪዝሙ እንግዲህ አክቲቪስቶቹ በተቻለ መጠን ኃላፊነት የሚሰማው ኮንፍሊክት ሴንሲቲቭ የሆነ ስራ ቢሰሩ ጥሩ ነው። የሚናገሩት የሚያደርጉት ነገር ግጭት ሊያስከስት እንደሚችል እና ያ ግጭት ደግሞ እዛ ለቄታዊ ቂም እና ቁርሾ ብሎም የሰላም እጦት ለአንዳንዶች ደግሞ የማይረሳ የጸጸት ጠባሳ ጥሎ ሊያልፍ ስለሚችል ስለሚናገሩት ነገር ስለሚሰሩት ስራ በጥንቃቄ ቢያስቡ እና ኮንፍሊክት ሴንሲቲቭ የሆነ ስራ ቢሰሩ፣ አልፎ ተርፎም በመደራደር ቢያምኑ፣ ሰላማዊነት ቋሚ መርሃቸው ቢሆን፣ በዲሞክራሲያዊ አካሄድ ችግሮቻችንን በሙሉ እንፈታለን ብለው ቢያምኑ እና ሁሉም ነገር በአንድ ጊዜ እንደማይተፈስ ቢቀበሉ በጣም ጥሩ ነው ብያምናለሁ። መስከረም አበራ፣ ሙክታር ኡስማን፣ በፈቃዱ ኃይሉና ስዩም ተሾመ ሁላችሁንም ለሰጣችሁኝ ሀሳብና ለጊዜያችሁ በኤስቤስ አውስትራሊያ ሬዲዮ አድማጮች ስም እጅግ አድርጌ አመሰግናለሁ። በሌላ ጊዜ በሌላ ሀሳብም እንደምንገናኝ ተስፋ አደርጋለሁ። ለአሁኑ እጅግ አድርጌ አመሰግናለሁ። መልካም ጊዜ። እኔም አመሰግናለሁ። እሺ፣ አለ አስተለኝ አመሰግናለሁ በጣም እያደመጡ የነበረው የኤስቤስ አማርኛ ፕሮግራምን ነበር።